በኒጀር ከአጋዴዝ ከተማ ወጣ ብሎ በሚገኘው የታስካንታላ መንደር የምትኖረው ፋጢማ በአሁኑ ጊዜ ወደ ገበያ ለመሄድ ከበፊቱ ሶስት እጥፍ መንገድ መጓዝ እንዳለባት ትናገራለች። ፋጢማ 180 ሺህ ነዋሪዎች ወዳሏት አጋዴዝ ወተት ለመሸጥ በየቀኑ ትጓዛለች። ዩኤስ አሜሪካ በአጋዴዝ አቅራቢያ አብራሪ አልባ የጦር አይሮፕላን ወይም የድሮን ሰፈር መገንባት ከያዘች ካለፉት ጥቂት ወራት ወዲህ ፋጢማ መንገዱ አንድ ሰዓት ተኩል እንደሚወስድባት በቅሬታ ገልጻለች። ፈለግንም አልፈለግንም አጋዴዝ ማደር አለብን። ታዲያ ልጆቻችን ብቻቸውን ካለጠባቂ መቆየት ተገደዋል። በአሜሪካውያኑ የጦር ሰፈር ግንባታ የተነሳም ለነጋታው ነው ወደ ቤታችን መመለስ የምንችለው። ቤተሰባችንን እንደሚገባው ለማስተዳደርና ኑሯችንን መምራት እንችል ዘንድ ሁኔታዎች እንዲሻሻሉ እንፈልጋለን። ምክንያቱም ለሕልውናችን በአጋዴዝ ገበያ ላይ ጥገኛ ነን። ሌላው የአካባቢው ነዋሪ ኢብራሂም ማንዞም በሁኔታው አልተደሰተም። ማሽሲ የአጋዴዝ ነዋሪ ነኝ እና በየቀኑ ከጠዋቱ አንድ ሰዓት ላይ ትላልቆቹ አውሮፕላኖች ሲያርፉና እንደገና ሲመለሱ ያለው ምን እንደሚያጓጉዙ ግን ማንም አያውቅም። የአብራሪ አልባ የጦር አይሮፕላን ሰፈር ግንባታ ሂደትን በተመለከተ የአጋዴዝ አካባቢ ነዋሪዎች ግልጽ መረጃ የላቸውም። ዩኤስ አሜሪካ በአፍሪቃ ስለምታደርገው የጦር ትብብር ምርምር የሚያካሂዱት በሎስ አንጀለስ የካሊፎርኒያ ዩኒቨርሲቲ ረዳት ፕሮፌሰር አዳም ሞርም በኒጀር ስለተጀመረው የድሮን ሰፈር ግንባታ ብዙም ማለት እንደማይችሉ ነው ያስታወቁት። በሳተላይት ፎቶዎቹ መሰረት የአንድ ሰፈር ግንባታ ይታያል። ከአጋዴስ ከተማ በስተደቡብ አንድ አምስት መቶ በአምስት መቶ ሜትር የሚገመት የአውሮፕላን መነሻና ማረፊያ ቦታ እየተሰራ ነው። ይህ በጣም ግዙፍ ነው። የዩኤስ አሜሪካ ጦር ጊዜያዊ ብሎ በሚጠራቸው ፕሮጀክቶች አንጻር በአጋዴ ለጀመረው የግንባታ ፕሮጀክት የተመደበውን ገንዘብ ሲመለከቱት ይህ የጦር ሰፈር ለረጅም ጊዜ የታሰበ ሳይሆን እንዳልቀረ ረዳት ፕሮፌሰር አዳም ሙር አስታውቀዋል። በኢንተርሴፕት በተባለው የኦንላይን መጽሔት ዘገባ መሰረት አሜሪካውያን 100 ሚሊዮን ዶላር ለዚሁ ሰፈር ግንባታ መድበዋል። ይህ የገንዘብ መጠን የአሜሪካውያኑ መከላከያ ሚኒስቴር ፔንታገን ካለው በእጥፍ በልጦ ነው የተገኘው። የፔንታገን ቃል አቀባይ ሚሼል ባልዳንዛ ለፈረንሳይ ዜና ወኪል በሰጡት መግለጫቸው ለአጋዴዝ የድሮን ሰፈር የተመደበው ወጪ ሀምሳ ሚሊዮን ዶላር ብቻ እንደሆነ ነው ያስታወቁት። ከዚህ በተጨማሪም ይኸው በአጋዴዝ የሚሰራው የአብራሪ የለሽ የጦር አይሮፕላን ሰፈር የአሜሪካውያን ሳይሆን ንብረትነቱ የኒጀር መሆኑንም ተናግረዋል ኒጀር ዩኤስ አሜሪካ ና አጋሮቿ ባአለም አቀፉ ሽብርተኝነት አንጻር በጀመሩት ትግል ላይ ዋናና ስልታዊ ተጓዳኝ አጋር ናት በተለይ ማሊ ናይጄሪያ ና ሊቢያ በማግሬብ ለሚንቀሳቀሰው ከአልቃይዳ ጋር ቅርበት ላለውና አክሚ በሚል መጠሪያ ለሚታወቀው ሽብርተኛ ቡድን እንዲሁም ለቦኮ ሀራም ና ለእስላማዊው መንግስት መሸሸጊያና መንቀሳቀሻ ናቸው። በመሆኑም ረዳት ፕሮፌሰር አዳም ሙር እንደሚሉት የአጋዴዙ የአብራሪ የለሽ ጦር አይሮፕላን ሰፈር ለስለላ ተግባር ጥቅም ላይ ሊውል ይችላል። በመጀመሪያ ደረጃ ሰፈሩ በሰሜናዊ ኒጀር እና በደቡባዊ ሊቢያ ለመረጃ መሰብሰቢያ ብሎም ለስለላ ስራ የሚያገለግል ይመስለኛል። ለዚሁ ስራ ከመዲናይቱ ኒያሚ ይበልጥ አጋዴስ ትመረጣለች። ምክንያቱም ለተባሉት አካባቢዎች ቅርብ ናት። እስካሁን ድረስ የአሜሪካውያኑ ጦር በተባሉት አካባቢዎች የመረጃ መሰብሰብ ስራ የሚያካሂደው ከኒያሜ በመነሳት ነው። በዋሽንግተን ፖስት ዘገባ መሰረት ዩኤስ አሜሪካ ተመሳሳይ አብራሪ የለሽ የጦር አይሮፕላን ሰፈር ቱኒዚያም ውስጥ ለመገንባት እቅድ አላት። አሜሪካውያኑ በቱኒዚያና በአጋዴዝ በሚገነቧቸው የአብራሪ የለሽ ጦር ሰፈሮች አማካኝነት እስከ ዛሬ ድረስ ስለ ከፊል ሰሃራ ተጓድሎ የነበረውን የመረጃ ስብሰባ ስራ በጠቅላላ ለማካሄድ እንደሚችሉ ሙር ይገምታሉ። ገና በ2014 ዓ ም ነበር የኒጀር ፕሬዚዳንት መሐማዱ ኢሱፉ በአጋዴዝ መረጃ ለመሰብሰቢያና ለቁጥጥር ስራ የሚያገለግል የአብራሪ አልባ ጦር አይሮፕላን ሰፈር እንዲገነባ ለዩኤስ አሜሪካ ስምምነታቸውን የሰጡት። እንግዲህ ከዚሁ አካባቢ ብዙ እያከራከረ ያለው የድሮን ጥቃት ሊካሄድ ይችል እንደሁ ለሚነሳው ጥያቄ ረዳት ፕሮፌሰር ሙር ይህ የማይሆንበት ምንም ምክንያት የለም ሲሉ ይመልሳሉ። ሊሆን ይችላል። ይሁንና አስተናጋጇ ሀገር ኒጀር ይህንን ትፈቅዳለች ወይ ነው ጥያቄው። ይህ በጣም ሰበበኛና አሳሳቢ ጉዳይ ነው። በኒያሜ ካለውና በአጋዴዝ እየተገነባ ከሚገኘው ጦር ሰፈር በተጨማሪ ብዙ ያልተነገረለት ሌላ ሶስተኛ ሰፈር መኖሩን ሙር ገልጸዋል። ይኸውም ከአጋዴዝ በስተ ሰሜን 250 ኪሎ ሜትር ርቆ በሚገኘው አርሊት በተባለው ቦታ ቢያንስ ከአንድ ዓመት ወዲህ ዩኤስ አሜሪካ አንድ የልዩ ኃይል ሰፈር አቋቁማለች። ዩኤስ አሜሪካ በልዩ ጦር ኃይል ሰፈር ወይም በንዑስ ኩባንያ ሽፋን ስም በብዙ የአፍሪቃ አካባቢዎች በርካታ እንቅስቃሴዎችን እንደምታካሂድ ይገመታል። ዩኤስ አሜሪካ ካለፉት አስር ዓመታት ወዲህ በአፍሪቃ ግልጽ የጦር ሰፈር ሕልውና ከማቋቋም ተቆጥባለች። ይሁንና መጀመሪያ ኒያሚ ላይ አብራሪ አልባ ጦር አውሮፕላን ማረፊያና መነሻ ሰፈር፣ አሁን ደግሞ በአጋዴስ ተመሳሳይ ግንባታ ጀምሯል። ይህ ግንባታ አሜሪካውያኑ ከኒጀር መንግሥት ጋር የቆየ የወዳጅነት ግንኙነት እንዳላቸው ነው የሚያሳየው። ኒጀርም በሰሜንና ምዕራብ አፍሪቃ ለሚደረገው ጸረ ሽብር ትግል መነሻ ሆና በማገልገል ላይ መሆኗንም አረጋግጠናል። Uh, in Northwest Africa የአጋዴዝ ከተማ በዩኤስ አሜሪካ ለሚካሄደው ዓለም አቀፉ ጸረ ሽብር ትግል መናኸሪያ እየሆነች ያለችበት ድርጊት የከተማይቱ ነዋሪዎች ችግር ውስጥ ሊጥላቸው እንደሚችል ላዋል አዶሉ እየተባሉ የከተማይቱ ነዋሪ ስጋታቸውን ገልጸዋል። በእርግጥ ይህ ለኒጀር ህዝብ ጥሩ አይደለም። ሁኔታዎችን አስተማማኝ አያደርግልንም። በአንጻሩ እማንፈልገው ጦርነት ውስጥ እንድንገባ ነው የሚያደርገን። እንደ ረዳት ፕሮፌሰር አዳም ሙር አስተያየት ኒጀር ከጅቡቲ ቀጥላ በአፍሪቃ ሁለተኛዋ ዋና የዩኤስ አሜሪካ አጋር ናት። እንደሚታወቀው በአፍሪቃ ትልቁና ለሞኔ የተባለው የአሜሪካውያኑ ጦር ሰፈር የሚገኘው ጅቡቲ ውስጥ ነው። እንግዲህ ይኸው በፕሬዝደንት ባራክ ኦባማ የተመራው የዩኤስ አሜሪካ መንግስት በአፍሪካ የተከተለው ፖሊሲ በስዩሙ ፕሬዝደንት ዶናልድ ትራምፕ ዘመነ ስልጣን ይቀጥላል አይቀጥልም፣ ወደፊት የሚታይ ይሆናል።